the voice of America. በቤንሻንጉል ጉምዝ ክልል መተከል ዞን ድባጤ ወረዳ በቆርቃና አና ዳልቲ ቀበሌ በታጣቂዎች የተገደሉት ሲቪሎች ስርዓተ ቀብራቸው መፈጸሙን ዛሬ ለአሜሪካ ድምፅ የአይንማኞች ማኞች አረጋግጠዋል። ተጨማሪ ጥቃት በመፍራት ከአስር ቀበሌዎች ቀያቸውን ለቀው ጋልዲሴ በምትባል ከተማ ተጠልለው የሚገኙ ሌሎች ነዋሪዎች ደግሞ የሚበሉት ምግብ ማጣታቸውን ተናግረዋል። አስቴር ምስጋናው ዝርዝሩን ታስደምጠናለች። ሰሞኑን በቤንሻንጉል ጉምዝ ክልል መተከል ዞን ድባጤ ወረዳ ቆርቃ ቀበሌ ዳሊቲ ጎጥ በታጣቂዎች የተገደሉ ንጹሐን ዜጎች የቀብር ሥነ ሥርዓት ትላንት አመሻሹን መፈጸሙን ነው በስፍራው ነበርን ያሉ ሰዎች ዛሬ ለአሜሪካ ድምፅ ያረጋገጡት። አቶ መሐመድ ሰይድ ከእነዚህ ሰዎች አንዱ ናቸው። ያው ጾታን ለይቶ ሴትን በሴት ወንድን ለአንድ አርገው ክርስቲያኑን ወደ ደብር ሙስሊሙን ወደ መስጊድ አርገው ያው ጾታን ለይተዋል እንጂ ያው በአንድ ነው። ምንም ሰብአዊ የሚባል ነገር የለም። ያው ለሴት አንድ ተቆፈረ፣ ለወንድ አንድ ተቆፈረ። ከዛ ያው ልክ ባይሱዙ እንደ ጫናቸው አድርገው ደርድሮ የተቀበረው። ሰብአዊ የሚባል ነገር የለም። መቼ? ትናንትና ነው ዛሬ ነው የተቀበረው? ትናንትና መሻሽ ላይ ነው የተጠናቀቀ። በአካባቢው ተጨማሪ የጸጥታ ኃይል በመግባቱ አንጸራዊ ሰላም ቢኖርም አሁንም ከባድ ፍርሀት መኖሩን ነው አቶ መሐመድ የገለጹት የሰላሙ ሁኔታ ያው ትናንትና መከላከያ ገብቷል እንጂ በጣም ስጋት ነበር። በጣም ከባድ ነው እንግዲህ ያለው ነገር። ለተፈናቀሉ ዜጎች የአስቸኳይ ጊዜ እርዳታ እየቀረበ አለመሆኑን ነው ቀያቸውን ለቀው የወጡት የተናገሩት። ፊትኛ የተፈናቀል ነው የአምስት ቀበሌ ህዝብ ነበር። አሁን ላይ ደግሞ የአምስት ቀበሌ ህዝብ ተጨመረ እና ነገሮች ሁሉ እየሰፋ እየሰፉ መጡ። መንግስት እዚህ ላይ በጣም ትኩረት አድርጎ ሊሰራበት ይገባል እና እዚህ ላይ ያለው ኮማንድ ፖስት መዋቅር በስርአት እየሰራ አይደለም። ምንም አይነት እርዳታ እየተደረገ አይደለም። አሁን ላይ አሁን ባለፈው አንድ ተሳቢ መጣ ተባለ። ሶስት ሶስት ኪሎ ስንዴና ሶስት ሶስት ኪሎ ዶኬት በአንድ ሰው ነው የደረሰው። ያ ማለት ደግሞ አስቢው ምን ያህል ሰው ምን ያህል እንትን እንደሚል ማለት ነው። አበይ የኋላና ወርቅነሽ ጌታውን የተባሉ ተፈናቃዮች ሁኔታውን ለአሜሪካ ድምጽ አብራርተዋል። የሞተ ሙቷል፣ አለቃ አልባል ምን መስ የለው እኛ እንድንወጣ ነበር የፈለግነው። ለምንበላውም ነገር የለም። ታች ሲዘን የወጣናትን ገንዘብ ያው አንዳንድ ሻይያል አለን እንዳለን ወርቅ ጌታ ሁን የት ነው ያለሽው? ዳለት በየሰዎች ያው እዚህ ጋር ከምትባቸው ከተማ ላይ መጠን ካሉት ሰዎች ላይ በየበረንዳውና በየጓሮ ነው የምናደርግ። ምግብ እሳ እንዴት ነው? ምግብ ያው ከዚህ ያሉት እያወጣጡ ይሰጡናል። ከሰጡንም ሰጡን፣ ካልሰጡንም ያው ጦማችንም እንውላለን፣ ከሰጡንም እንበላለን። ልጆች አለሽ? እኔ እንኳን አንድ ልጅ ነው ያለኝ። ስንት ልጆች ያላቸው እናቶች አሉ አሁን ከእናንተ ጋር ብዙ እስከ አምስት እስከ ሰባት እስከ ዘጠኝ ያላቸው ልጆችም አሉ። በዛ ላይ እርግዞች እና መጫቶች ሁሉ አብረውን ነው ያሉ። ያው እየተሰቃዩ ነው ያሉ። እኛ ያው በአብዛኛው የምንፈልገው መኪና እንዲከፍትልን ነው። እንግዲህ መኪና ከተከፈተልን ሄደ ነው ያው ያሉ ወገኖቻችንም የተወሰነ ቢገድፉን እና ያው የምንኖርበት ቤትም ዘመድ ቢሰጠን ብለን ነው ተስፋ ያለን እንጂ ሌላ ምን አማራጭም የለን። ወዴት ትሄዳላችሁ? ያው እንግዲህ ድሮ በረሀብ ምክንያትም ራሳን የደማስታውስ እንደሆነ ነው እንጂ ሌላ ምን አማራጭ አለን? ከዚህ ዞሮ ዞሮ ያለንበት ከተማ ማስፈጊና በጣም አስፈሪ ነው ያለንበት። ያው ወነቅሸኔና ጉምዝ ስለሚፈሩ እነሱ ከዛሬ ነገ ገቡ እየተባለ ማታም ጠዋት ዝም ብለን ሁሌም በፍርሃት ነው ያለነው። ዛሬ ጠዋት ራሱ በጣም ስንፈራ ነው ዋል፣ ነው መጥተዋል፣ ገብተዋል፣ ደርሰዋል እያሉ ማለት ነው። ተፈናቃዮቹ ወደ ትውልድ ቀያቸው መመለስ የፈለጉበት አንዱ ምክንያት እዚህ ያለው የእርዳታ አሰጣጥ ችግር ስላለበት ጭምር ነው ይላል መሐመድ ሰይድ። ባቲ ወረዳ ዙሪያ ላይ የእርዳታ አሰጣጥ አለ። እኔ ተፈናቃይ ሁኜ አሁን አከፋፋይ ኮሚቴ ነበርኩኝ። በምሰራበት ሰዓት የሚመጣውን ግብአት እናውቀዋለን። በየቀበሌው የሚሰጠን ኮታ፣ ደሞስ ታመዛዝኝ፣ ግማሹ የት ገባ የሚያስብል አይነት አሰራር ስላለ በቃ ተጽዕኖ አለው። እንደዛ መጥቶ ደግሞ ተፈናቃይ እንደሌለ እያደረጉ ያሉ የእንትን የህግ አካሎች ማለት ነው ያ ነገር ስላለ ህጉ ትንሽ እየተሻሻለ ይመጣ ከሆነ አላውቅም እንጂ ማለት ነው። ተፈናቃዮቹ ያነሱትን ጥያቄ በመያዝ አካባቢውን እንዲያስተዳድር በመንግስት የተቋቋመውን ግብረ ኃይል ከፍተኛ አመራሮች፣ እንዲሁም ሌሎች አካላትን ለማግኘት ያደረግኩት ጥረት ለዛሬ አልተሳካም። መልስ እንዳገኘው እመለሳለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር